ሀገረ መንግስት ግንባታና ብሔራዊ መግባባት በኢትዮጵያ በሚል ርዕስ የተዘጋጀ ውይይት ድሬዳዋ ላይ ተካሂዷል። በጠቅላይ ሚኒስትሩ ጽህፈት ቤት በተዘጋጀ በዚህ መድረክ ላይ ምሁራን የውይይት መነሻ ሀሳቦችና ጽሑፎችን አቅርበዋል። አዲስ ቸኮል ዝርዝሩን ልኳል ከድሬዳዋ። የውይይት ፕሮግራሙን ዓላማ በተመለከተ ንግግር ያደረጉት የጠቅላይ ሚኒስትሩ ፕሬስ ሴክሬታሪ አቶ ንጉሱ ጥላሁን ኢትዮጵያውያን በኢትዮጵያውያን የሚፈናቀሉበት ወቅታዊ ሁኔታችን የምክክርን አስፈላጊነት የሚያጎላ ነው ብለዋል። ከዚህ ባሻገር የጋራ መግባባት ልንደርስባቸው በሚገቡ ሀገራዊ ጉዳዮች ላይ ሁሉ በጠረጴዛ ዙሪያ መወያየት እንደሚያስፈልግ ነው የገለጹት። ታሪካችን ምንነት፣ በሕገ መንግስታችን፣ በምንገነባው የፌደራል ስርዓት በጀግኖቻችንና በጀግንነት በአርበኞቻችንና በአርበኝነት ትርጉም በጋራ ሴቶቻችን በማንነትና የዜግነት ፖለቲካ አረጋድና ትርጉም በነባር ነዋሪዎችና በመጤ ማንነት እና ምንነት እንዲሁም በመሳሰሉ ጉዳዮች ላይ የጋራ መግባባት መገንባት ይገባል። በእነዚህና በመሳሰሉ ጉዳዮች ላይ ለመግባባትና ሁላችንም የሁላችንም የምትመቻገር ለመገንባት ምንም እንኳን ልዩነቶች ተፈጥሯዊ ሊሆኑ ልዩነቶቻችንን አቻችሎና ተከባብሮ ለመኖር ሰከረ ሁኔታ መወያየትና መመካከር ብቸኛው መንገድ ሊሆን ይገባል። ለአዲስ ኢትዮዋ ኢትዮጵያ የጋራ ንቅናቄ ዳይሬክተር የሆኑት አቶ ኦባንግ ሜቶ ከማንነት በፊት ሰውነት መቅደም እንዳለበት የሚያሳስበው የመክፈቻ ንግግር አድርገዋል። በምክክር መድረኩ የመጀመሪያው ጽሑፍ አቅራቢና የብዙዎችን ትኩረት የተሳቡት ዶክተር ሰሚር ዩሱፍ ነበሩ። ዶክተር ሰሚር የኢትዮጵያ ብሔረ መንግስት ግንባታ ውጣ ውረድን የተመለከተ ጽሑፍ አቅርበዋል። በነገድ፣ በጎሳ፣ በቋንቋ፣ በሃይማኖት የተከፋፈሉ ስለሆኑ ከዚህ ከፍ ብሎ አንድ ወጥ ሊያደርጋቸው የሚችል ብሔራዊ ማንነት ያስፈልጋቸዋል፣ በሚል ድርግ የተለያዩ መንግስታት ተመሳሳይ የሆነ የገመድ ብሔራዊ ገመድ ለመመስረት ጥረስ ያደርጉት በተለይ በኃይለ ሥላሴ ጊዜ በገለ ጊዜ የኢትዮጵያ ብሔርተኝነት እንዲስፋፋ በኢትዮጵያ ደረጃ ስራዎች ተሰርተዋል። ነገር ግን ይሄ ተግባር ይሄ ጥት ፋክተዋል ማለት አይቻልም። ለአለመሰረቱ አንደኛው ማሳያ ኢትዮጵያውያን በዚያን ጊዜ በተለይ ለመባሁን ጊዜ መሰረታዊ በሚባሉ ኢትዮጵያን በሚመለከቱ ጉዳዮች ሰፊ ልዩነቶች ያሉብን ህዝቦች ሰዎች ነው። የኢትዮጵያ ታሪክን በሚመለከት የኢትዮጵያ ምንነትና ማንነትን በሚመለከት የኢትዮጵያ የወደፊት መጻሚትን በሚመለከት ሰፊ ልዩነቶች የሆን ሀገራችን አለው። ስለዚህ ይሄ የብሔረ ግንባታ ተግባር ሙከራ ያተሳካበት ምክንያት ጠብቆ ማወቅ የሚያስፈልግ ይመስለኛል። ባቸው ለማስቀመጥ በያለፉት ጊዜዎች መንግስታዊ ብሔርተኝነት የተሳካበት አንደኛ ምክንያት ምንድን ነው? ተገዳዳሪ የሆኑ ንቁስ ብሔርተኝነቶች አድገው ጎልብተው መንግስታዊ ብሔርተኝነትን ተፋልመው የብሔራዊ ግንባታ እንዳይሳካ ያልታቸውን ትልቅ የሚያስፈጥጫ ማለት ነው። እነኝህ ንኡስ የብሔረ መንግስታት ኃይሎች ጎልተው እንዲወጡ የጣሊያን ቅኝ አገዛዝ የ1960 ዎቹ የአፍሪካውያን ነጻነት እንቅስቃሴዎችና ሶሻሊዝም አስተዋጽኦ አበርክተዋል ብለዋል። በኢህአዴግ ዘመን የብሔረ ግንባታዎች ላ ተብሎ ንኡስ ብሔርተኞች እንዲፋፉ ተደርጎ ነበር ያሉት ዶክተር ሰሚር በዚህ ወቅት የኢትዮጵያ ብሔርተኞች ከንኡስ ብሔርተኞችና የንኡስ ብሔርተኞች እርስ በርሳቸው ግጭት ውስጥ ገብተው እንደነበር አውስተዋል። ሆኖም የመንግስት እጅ ጠንካራ በመሆኑ የእነሱ ሽኩቻ ከቁጥጥር ይወጣል ነበርም ይላሉ። በኢህአዴግ ላይ የአመራር ለውጥ መደረጉን ተከትሎ የማዕከላዊ መንግስት ቁጥጥር በማላላቱ ግን በርካታ ግጭቶች ሊከሰቱ ችለዋል ብለዋል። ዶክተር ሰሚር እንደ መፍትሄ ያስቀመጡት ኢትዮጵያ ብሔርተኝነትና ንኡስ ብሔርተኝነትን በጋራ የደረበ ማንነቱን የተቀበለ ማህበረሰባዊ ማንነት ማፍራት ነው ብለዋል። ሌላኛው የፓናል ጽሁፍ አቅራቢ የአፋር ህዝብ ፓርቲ ሊቀመንበር የሆኑት ዶክተር ኮንቴ ሙሳ ሁሉም ራሱን እንደ እኩል ኢትዮጵያዊ እንዲያይ አጋር ፓርቲ ተብለው የጠረፍ ክልሎች ከእኩል ፖለቲካ የተሳትፎ የተገፉበት ሁኔታ መስተካከል አለበት ያሉ ሲሆን ከፍትሐዊ የሀብት ስርጭት አንጻርም ሁሉም የፌዴራል ተቋማት አዲስ አበባ ውስጥ መሰብሰባቸውን ተችተዋል። አገልጋይ አመራር ሳይሆን ተገልጋይ አመራሮች መብዛታቸውን የነቀፉ ሲሆን የሲቪክ ማህበራት አስተዋጽኦም እንዲጎላ ጠይቀዋል። ዜጎች በሚገነቡ ተቋማት ላይ እምነት ሊያሳደሩ እንደሚገባም አሳስበዋል። ባለስልጣኖች የትምህርት ሚኒስተር ልጁን ለማስተማር አሜሪካ የሚልክ ባለስልጣን ካለ የሚያዛው ኢንስቲትሽን ላይ እምነት የለውም ማለት። የጤና ጥበቃ ውስጥ እየሰራ ታይላንድ ለመታከም የሚሄድ ከሆነ፣ የውሃ ባለስልጣን የውሃ ሚኒስትር ሆኖ ታይላንድ የሚጠጣ ከሆነ በምንገነባቸው ተቋማቶች ላይ እምነት ከሌለን መንግስት መገንባት አንችልም። ያ አንድ አይነት እንትል በክሳት በኋላው ፕሮግራም ላይ የሰላም ኮሚሽን ምክትል ሰብሳቢያ ወይዘሮ የት ነበርሽ ንጉሴ ሀገረ መንግስትና የሰላም ግንባታ በሚል ርዕስ እንዲሁም የድሬዳዋ ዩኒቨርሲቲ ፕሬዚዳንት ዶክተር ያሬ ንጉሴ ብሔራዊ ማንነትና ልዩ አቃፊ ስርዓትን ወቅታዊ ነባራዊ ሁኔታና ቀጣይ አካሄድ በሚል ርዕስ ጽሁፎችን አቅርበው ውይይት ተካሂዶባቸዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ